መጽሐፈ ኢያሱ ወልደ ነዌ ምዕራፍ አስራ ሰባት ለምናሴ ነገድ ዕጣ ይህ ነው፣ የዮሴፍ በኵር እርሱ ነውና፣ የምናሴን በኩር የገለዓድ አባት ማኪር ብርቱ ሰልፈኛ ስለ ነበር፣ ገለዓድንና ባሳንን ወረሰ። ዕጣውም ለቀሩት ለምናሴ ልጆች በየወገናቸው ለአብኤዜር ልጅ፣ ለኬሌግ ልጆች፣ ለአስሪኤል ልጆች ለሴኬም ልጆች፣ ለኦፌር ልጆች፣ ለሸሚዳ ልጆች ሆነ። የዮሴፍ ልጅ የምናሴ ወንዶች ልጆች በየወገኖቻቸው እነዚህ ናቸው። ለምናሴ ልጅ ለማኪር ልጅ ለገለዓድ ልጅ ለኦፌር ልጅ ለሰለጰዓድ ግን ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። የሴቶች ልጆቹም ስም ማህለህ ኑዓ፣ ኤግላ፣ ሚልካ፣ ቲርጻ ነበር። እነርሱም ወደ ካህኑ ወደ አልዓዛርና ወደ ነዌ ልጅ ወደ ኢያሱ ወደ አለቆችም ቀርበው እግዚአብሔር በወንድሞቻችን መካከል ርስት እንዲሰጠን ሙሴን እዘዝ አሉ። እግዚአብሔርም እንዳዘዘ በአባታቸው ወንድሞች መካከል ርስት ሰጣቸው በዮርዳኖስ ማዶ ካለው ከገለዓድና ከባሳን አገር ሌላ ለምናሴ አስር ዕጣ ሆነ። የምናሴ ሴቶች ልጆች በወንዶች ልጆች መካከል ርስት ተቀብለዋልና የገለዓድም ምድር ለቀሩትም ለምናሴ ልጆች ሆነዋልና። የምናሴም ድንበር ከአሴር ጀምሮ በሴኬም ፊት ለፊት እስካለው እስከ ሚክምታት ድረስ ነበር። ድንበሩም በቀኝ በኩል ወደ ዐይን ታጽዋ ሰዎች አለፈ። የታጽዋ ምድር ለምናሴ ነበር። በምናሴ ዳርቻ ያለውን ታጽዋ ግን ለኤፍሬም ልጆች ሆነ። ድንበሩም ወደ ቃና ወንዝ ከወንዙ በደቡብ ወገን ወረደ። በምናሴም ከተሞች መካከል የነበሩት እነዚህ ከተሞች ለኤፍሬም ሆኑ። የምናሴም ድንበር በወንዙ በኩል በሰሜን ወገን ነበር። መውጫውም በባሕሩ አጠገብ ነበር። በደቡብ በኩል ያለው ለኤፍሬም ነበር። በሰሜንም በኩል ያለው ለምናሴ ነበር። በድንበሩም ባሕሩ ነበር። በሰሜንም በኩል ወደ አሴር በምሥራቅም በኩል ወደ ይሳኮር ደረሰ። በይሳኮርና በአሴር መካከል ቤትሳንን፣ መንደሮቿ፣ ይብልዓምና፣ መንደሮቿ ዶርና የመንደሮቿ ሰዎች፣ አይንዶርና የመንደሮቿ ሰዎች፣ ታዕናክና የመንደሮቿ ሰዎች፣ መጊዶና የመንደሮቿ ሰዎች ሦስት ኮረብቶች ለምናሴ ነበሩ። የምናሴ ልጆች ግን የእነዚህን ከተሞች ሰዎች ሊያሳድዷቸው አልቻሉም። ነገር ግን ከነዓናውያን በዚያ አገር በመቀመጥ ጸኑ። የእስራኤልም ልጆች በጸኑ ጊዜ ከነዓናውያንን የጉልበት ግብር አስገበሯቸው፣ ፈጽመውም አላሳደዷቸውም። የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለ ሆንሁ እስከ አሁንም እግዚአብሔር ስለ ባረከኝ ለምን አንድ ክፍል አንድም ዕጣ ብቻ ርስት አድርገህ ሰጠኸኝ አሉት። ኢያሱም ብዙ ሕዝብስ ከሆንህ ተራራማውም የኤፍሬም አገር ጠቦህ እንደሆነ ወደ ዱር ወጥተህ በፌርዛውያንና በራፋይም ምድር ለአንተ ስፍራ መንጥር አላቸው። የዮሴፍም ልጆች ተራራማው አገር አይበቃንም፣ በሸለቆውም ውስጥ ለሚኖሩት በቤትሳንና በመንደሮቿ በኢዝራኤልም ሸለቆ ለሚኖሩት ከነዓናውያን የብረት ሰረገሎች አሉዋቸው፣ አሉት። ኢያሱም የዮሴፍ ወገን ለሚሆን ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኀይል አለህ። አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማው አገር ለአንተ ይሆናል፣ ዱር እንኳ ቢሆንም ትመነጥረዋለህ፣ ለአንተም ይሆናል። ለከነዓናውያንም የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ አላቸው።